አዲሱ ወደ መድረኩ ብንመለስ ያለፈው ሳምንት ይሁድ የተካሄደ ዝግጅት እንደመሆኑ ትኩስነቱ፣ ስሜቱ፣ አነጋጋሪነቱ አሁንም እንዳለ ነው እና አንዳንድ ከመድረኩ የነበሩ ሁኔታዎችን እናነሳለን። እስኪ ቀጥታ ወደ መድረኩ የሚመልሰን ከተሸላሚዎቹ አንዳቸውን የሚገልጽ ድምፅ እንስማ የሚቀጥለው ሁሉ ገጣሚ አስደናቂ ታሪክ የሚጀምረው ገና አስራ ዘጠኝ ስልሳ ስድስት በእናቱ አመፃን ሆኖ እንግዲህ ማለት ይገባ ነው። ለተወሰነ ጊዜ በማንነት ጥያቄ ሲንገላሳ ራሱን ከፈተና ፈጥጦና አላቆ ይህችን መደረስ መልሶ በብዕሩ የፈተናት የተዋጣላት ገጣሚና ጸሐፊ ነው። የማንቸስተሩን ቻንስለር ባለቅኔውን በቢቢሲ ቴሌቪዥን ፕሮግራሞች ትልልቅ ስራዎቹ ይታወቃል፣ ሌሎች መድረኮች ላይ ባቀረባቸው ንግግሮችም መድረኩን በእርግጥ የጥበብ ገጽታ የሰጠው ነው ንግግሩ። በአስራ ሰባት አመቴ ኢትዮጵያን በዘጠኝ ዓመቴ ጥቁርነቴን አወክላል በጥምዝማዛ መንገዶች ያለፈው ለምን የስብጥሩንም ሁኔታ ያሳያል ገጣሚ አለ የሙዚቃ ሰው አለ የሳይንስና የምርምር ሰው አለ እንዲሁም ደግሞ የመንፈሳዊ አባት አሉ ለድሀ ለተጎዱ የቆሙ እስኪ በአጭሩ ሰብሰብ ባድርገን መግለጽ ብንችል አቶ አክሌሉ ድሩ ለርሶነስ መጀመሪያ ምናልባት ቻንስለር ሌመን ለተጠቀሰ መስለሱ ልናገር ቻንስለር ሌመን በሀገራችን እንደሚባለው ለጉዲፈቻ ተሰጥቶ እናትና አባት የሌለው የነበረ ሰው ጊዜ ካለፈ በኋላ እኔ ማነኝ የሚለውን ጥያቄ ከመጣ በኋላ ራሱን ፈልጎ ያገኘና እንዲያውም የራሱንም እናትና አባት ፈልጎ ከማግኘቱ የሌላቸው ልጆች ተስፋ እንዳይቆርጡ የሚያደርግ በጣም ትልቅ አስተዋጽኦ ነው የሚያስተምረን። ከምንም ተነስቶ የአንድ ትልቅ ዩኒቨርሲቲ ቻንስለር መሆን ቀላል ነገር አይደለም። እና በቀላል መታየት የለበትም። እና በጣም የምናደንቀው ነው። ስለሌሎቹ ለመናገር ያህል ከአባ ከፍ ያለውን ጀምር። እንደ አጋጣሚ በአሜሪካን ኤምባሲ በኩል የቪዛ ችግር ስለደረሰባቸው ሳይመጡ ቀርተው እሳቸውን ወክሎ የመጡ ሰው አሉ እሳቸው በየመንገዱ ላይ የተጣሉ የተጣሉ ኢትዮጵያውያን ትንንሾች ልጆች እናት አባት የሌላቸውን የአእምሮ ድክመት ያለባቸውን ሰዎች ሰብስበው እኔ ራሴ ሄጄ ባለፈው መጋቢት ሄጄ አይቻቸዋለሁ። ብዙዎችን በሺህ የሚቆጠሩ እያስተዳደሩ ያሉ ናቸው። እሳቸውም ባይኖሩም በሌሉበት ተከብረዋል። ወደፊትም ደግሞ እንደዚሁ ከእሳቸው ጋር ያለን እርዳታ እንቀጥላለን። ከዛ ቀጥሎ እዚሁ እናንተ አካባቢ ያሉት ዶክተር አምባቸው ረታ ባለፈው ሰላሳ አመታት ከአንድ ነጥብ ስድስት ሚሊዮን በላይ ለአካባቢውና ለኢትዮጵያ ልዩ ልዩ ለሆኑ ኮሚኒቲዎች በየወሩ አራት አራት ሺህ የአሜሪካን ብር እየሰጡ ለሰላሳ አመት የራሳቸውንም ሙያ በመጠቀም የታመመውን በማከም ሌሎች ችግር የደረሰባቸውን ፓርትመንት በመስጠት እንደዚህ እንደዚህ የመሳሰለ ትልቅ አስተዋጽኦ ያደረጉና ምናልባትም እንደው ቢሁ ግብዣው ላይ ከመቶ ሀያ በላይ የሚሆኑ ዶክተሮች መጥተው ከዛም ዶክተር ማየገነት በተለይ ለሴቶች መብት ተከራካሪ የነበሩ በእውቀታቸውም ጥልቀት ያላቸው ጸሐፊና ብዙ ጊዜ ለዴሞክራሲ ለሰላምና ለሰው መብት ተከራካሪ የነበሩ በአጭር የተቀጩ በመሆናቸው እሳቸውን ማስታወስ ስለሚገባን እሳቸውንም አድርገናል። ቴዎድሮስ ካሳውን ቴዲ አፍሮ ተብሎ የሚጠራው በጣም ዝነኛ የሆነው ወጣት ሙዚቀኛ መቼም እኛ በኢትዮጵያውያን ስም በምናከብረው ጊዜ የእኛ የታሪካችን ማህደር ማንነታችንን፣ ጀግንነታችንን፣ ነጻነታችንን ብስል በሆነ ቋንቋ በሙዚቃዊ ታላላቆችንም ሆነ ወጣቶችን ያነሳሳ አገር ወዳድ እንዲሆኑ ሃይማኖታቸውንም እንደተናገረው እንዲያጠነክሩ በያሉበት ማንኛውም ሃይማኖት ቢሆናቸው እና እግዚአብሔርን እንዲያምኑ የሚያደርግና የኢትዮጵያን ታሪክ በቀላል መንገድ በሙዚቃ እያስደሰተን በመሆኑ ብዙ ደጋፊ ስላሉት ነው። ከዛም ቀጥሎ ሌላ እንደዚሁ ተመሳሳይ ስም ያለው ቴዲ አለማየሁ የሚባል ከሎስ አንጀለስ ዶክተርስ ፎር አፍሪካ የሚባል ድርጅት ፈጥሮ ኢትዮጵያንም እንደዚህ ሜዲካል ኢኩፕመንት የመሳሰሉትን ቁሳቁስ ነገሮች ከሌሎች ጋር በመተባበር የረዳና አፍሪካን ከፍ አድርጎ የያዘና ከኢትዮጵያም ወጥቶ አፍሪካን እንደ አንድ ኮንቲነንት አድርገን የያዝ በማለት በልዩ ልዩ አፍሪካ ሀገሮች ውስጥ እየተዛወረ አንዳንድ እርዳታ የሚያደርግ ገና ወጣት ነው። ግን ፕሬዚዳንት ኦባማ የኖቤል ፕራይስ ሲያገኙ አይኮንሲደር ዚስ ኮል ቱ አክሽን እንዳሉት አይዞህ እንግዲህ በአለምከው ነገር ግፋበት እና አትቁም ለማለት የተሰጠ ነው። ቀጥሎም ዶክተር ዛኪ ሸሪፍ የሚባል ሳይንቲስት ወይም ሜዲካል ዶክተር በተለይ በካንሰር ሪሰርች ውስጥ የታወቀ እና በአካባቢውም ደግሞ ከሞዝሊም ኮሚኒቲ የመጣ ነው። እርቅን የሚፈልግ፣ ሰላምን ይኖር የሚጥር እና በኮሚኒቲ ውስጥ ብዙ ነገር የሚሰራ በአስራ አራት ዓመቱ ከኢትዮጵያ ስኮላርሽፕ አግኝቶ የመጀመሪያው የአላባማ ዩኒቨርሲቲ ተማሪ ሆኖ ገና በአስራ አራት ዓመቱ ነው የጀመረው ኮሌጅ እዚህ መጥቶ። በጣም ጥልቅ ያለው ሰው ነው። ያው በንግግሩም ላይ እንዳያችሁት የሰጠውን ምክር ሰምተናል። በመጨረሻውም ደግሞ አርቲስቱ መሐመድ አህመድ ነው። መቼም አንቱ መባል የሚገባው ነው፣ ግን አንተ እያልን ስላደግን ፍቅራችንን እንገልጽለታለን። አዎ እሱ እንግዲህ ያለፈውን ጄኔሬሽን ከሚመጣው ጋራ ያልተፋቀሩትን የሚያፋቅር ዘፈን፣ የተፋቀሩትን የሚያጠናክር ዘፈን የሰጠና ጀግንነታችንን እንደዚሁም እንደ ቴዲ አፍሮ ማንነታችንን እያንጸባረቀ ከአምሳ ዓመት በላይ ኢትዮጵያና ኢትዮጵያውያን እያገለገለ። በጣም የምንወደው እና የሚያፈጥረው እና በተለይ ደግሞ ትሁትነቱና ርህሩነቱ በፊቱ ላይ የሚታይና ራሱን ከፍ አድርጎ የማየ በመሆኑ የኢትዮጵያ ሕዝብ ምስጋና እንዲያቀርብለት በህይወት እንዳለ እንዲደረግለት በማድረግ እሱንም አክብረናል። ፍሩም ነው። አሁን 25 ዓመት ሙሉ ሲሰሩ እንዴት ነው የምትመርጡት እንግዶቹን አንልም። የዛሬ 20 ዓመት የሰራነው ነጥብ ማለት ነው አይተ የተመረጠ ጥያቄ ነው። በምርጫቸው ግን በየዓመቱ የሚደረገው ምርጫ እርግጥ በድምጽ ምርጫ ነው የሚተላለፈው ውሳኔ። እንደው አቶ አክሊሉም አቶ ተስፋይም ብንያም ደግሞ በውጭም ሆነ ታያዋለ ሲድ እንዴት ከለይመረጠ የእስካሁኑ ምርጫ መቶ መቶ አመርቂ ነበር ለእናንተ አቶ አክሊሉ መጀመር ይችላሉ። ተስፋይም ወጣቱን ምን ማለት ይችላል? ሁልጊዜ የምንስማማበት ከሆነ መቶ በመቶ ይሆናል። ዋናው ነገር ለእያንዳንዱ ተመራጭ ከአንድ እስከ አስር ነጥብ እንሰጠዋለን። ቦርድ አባሎች ይህን ሰውዬ አስር እሰጠዋለሁ ይላል። ለምሳሌ ማህሙድ አህመድን አስር ሰጭ ያለው አንዱ ካለ አንዱ ደግሞ ዘጠኝ አንዱ ስምንት ሊሰጠው ይችላል። ሌላው ደግሞ ለሌላው አስር ሰጥቶ ለዚህኛው ስምንት ሊሰጥ ይችላል። ያንን ስንደምረው ከፍ ያለውን ውጤት ከፍተኛ ባህል ያገኘውን ሀያ ሰው ረዘሜት ተሰጥቶን ከሆነ አምስት ስድስት ከሆነ የምናከብረው የሚቀሩ ይኖራሉ። የሚቀሩ ይኖራሉ። በዛ ቁጥሩ ይነግረናል። እና የቦርዱ አባል ተከራክሮ ነው እንግዲህ እዛ ላይ የሚደርሰው። እያንዳንዳችን እያንዳንዱን ተመራጭ ወስደን ለቦርዱ እናስረዳለን። የሚጠየቀውን ጥያቄ መመለስን እንጥራለን። ከዛ በኋላ ቦርዱ ይመርጣል። ዴሞክራሲ ስለሆነ የምትወደውም ሰው ባይመረጥ አንድ የቦርዱ ምርጫ ስንትን ካለ ዴሞክራሲ ስለሆነ በዛው ነው። ምን ይልስ አሰፋ፣ በጣም ጥሩ ጥያቄ ነው የጠየከው። እርግጥ በሚስጠው ነው ቦት የምናደርገው የሚሰጠው በቦት ነው። ያ ምርጫ ከተደረገ በኋላ ሁላችንም ውስጥ አንድ ያይነት ባንድ ላይ ኮማንድ ድምጽ ይሆናል፣ ባንድ ድምጽ ይሆናል። የምታጠቁ ግን የሚገባበት ነገር በሙሉ በእውነቱ ቀላል አይደለም። ምክንያቱም እያንዳንዱ ለዚህ ድርጅት ትልቅ ፍቅር ስላለው ነው እንዲዘልቅም ስለምን እኔ ለመጀመሪያ ጊዜ በዚህ አመት ነው በምርጫው እየተፈጠረው አሁን የሚከበሩ ሰዎችን በመምረጥ የተሳተፉት። ስለዚህ የመጀመሪያ ዓመቴ እንዲሆን ሂደቱ ግን ያው እስከዛሬ ድረስ የነበረውን ሂደት ነው ተከትሎ የተደረገው። ቁጭት የላችሁም ወይ? የሚለው እውነት አንድ ቁጭት ያለኝ እኔ ኢትዮጵያ የጀግኖች ድሃ አይደለችም ብዙ የሚከበሩ ሰዎች አሉና ቁጭት ከሆነ የሚሆነው ብዙ ሰው ማክበል አለመቻላቸው እስከ ዛሬ የተመረጡት ከአስራ ዘጠኝ ዘጠና ሶስት ጀምሮ እስካሁን እስከ ሁለት ሺ አስራ ሰባት ስማቸውን ብንከታተለው በጣም በጣም በጣም ለኢትዮጵያ ከፍ ያለ አስተዋጽኦ ያበረከቱ ኅብረተሰቡ የሚያምንባቸው አንገት የማያስደፉ እና በርካታ ስራ የሰሩ ናቸው እና በዛ በኩል ምንም ቁጭት የለብንም፣ ግን ቁጥሩ ማነሱ ካሉ ነው በስተቀር። ይሄ ምናልባትም በቀጥታ ወደ ተከታዩ ጥያቄ ይወስዳል። በዚያ የማለዳ እድሜው ሲድ ገና ዳዴ እያለ ባለበት በሺ ዘጠኝ መቶ ዘጠና ሁለት እንደ አውሮፓያን የዘመን አቆጣጠር የመጀመሪያውን ክብረ በዓላችሁን ስታደርጉ ታዳሚዎቻችሁን ከግምት ካስገባን ሰላሳ አምስት ሰዎች እንደነበሩ ጠቁማቸዋል፣ አንድ ታሪኩን በሚገልጽ ጽሁፍ ላይ የተመለከትኩት። በዚያ ጊዜ አልነበርኩም። ምናልባት የሽልማቱም ደረጃ ይዘቱን ጓደኛሞች ቀደም ብለን እንዳስተዋውቅ ነው የጀመሩት። በቅንነት እናድርግ ከሚለው በቀር አቅም በሌለበት ሰዓት ስለነበረ እስኪ ያስታውሱ ነው ማን ለውቅና፣ በቃ በሂደት የነበሩትን የሚታወቁ ሰዎችን አንድ አምስቱን ብናስታውስ፣ የመጀመሪያውን ግን ካስታወሳቸው የመጀመሪያው አንዱ አንጋፋው እዚሁ ስላለ እኔ ልናገርለት ራሱን ማስተዋወቅ ላይፈልግ ይችላልና እኛ ጓደኛሞች ተሰብስበን የመጀመሪያውን ሲድን ለማክበር ስንፈልግ መጀመሪያችን ስለሆነ አቶ ተስፋዬ ኃይሌ እዚህ ብዙ ጊዜ የቆየ ነው። በአጼ ኃይለ ሥላሴ ጊዜ የመጣ ነው። ከዛ መጥቶ ብዙ ሰዎች ዘመዶችንም ሆነ ራቅ ያሉ ዘመዶችን እዚህ ሀገር እንዲመጡ አድርጎ ብዙ ትልቅ ደረጃ ላይ የደረሱ ሰዎች ነበሩ። በዛን ጊዜም እንኳን እሱን ለምን አናከብረውም? ራሱን ከቤተሰብ ጀምረን ያም ተቀባይነት ካለው ወደ ሌላ እንሄዳለን ተባለ። እንዳጋጥምም ሆኖ የእኔ ልጅ ደግሞ ስምንተኛ ክፍል ተማሪ ነበረች። ገና አሁንም ታያታላችሁ ተማሪዎች፣ የምታስተዋወቀው ዶክተር መና ደምሴ ነች። በዛን ጊዜ ስምንተኛ ክፍል ሆና ከዛ በኋላ ከአስራ ሁለተኛ ክፍል ነው ያደረግነው። ከሲል ባለስልጣናት ጋር የጀመርነው ውይይት እንመለስበታለን። Ich habe dabei, I know. The are of the blood of the blood of are are